ከተረሳችው የመን ነው የመጣሁት፣ የመን አሉ። ራዲያ አልሙት ዋክል ከንባቸው ጋር እየታገሉ ሂጃብ የተከናነቡት ከየመን የመጡት የመብት ተሟጋች በኒውዮርክ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት አዳራሽ ውስጥ ተቀምጠዋል። ለመብት የሚሟገተው ማዋታና የተባለው ድርጅት ባልደረባ ልትፈራረስ ከተቃረበችው እና ተረስታለች ካሏት ሀገር መምጣታቸውን በመናገር ጀመሩ። ሀገሬ ከመፈራረስ ደረጃ ላይ ትገኛለች። በትከሻዬ ላለፉት ሶስት ዓመታት በሰብአዊ መብት ተቆርቋሪዎች የተሰበሰቡ መረጃዎችን ተሸክም ያለው ስለ ሞቱና ቁም ስቅል ስለደረሰባቸው ሰዎች፣ በዘፈቀደ ስለሚካሄደው ተኩስ በትምህርት ቤቶች፣ በሐኪም ቤቶች፣ በመስጊዶችና በገበያ ስፍራ ሳውዲ አረቢያ መራሹ ጦር የሚያደርገውን ወታደራዊ የአየር ድብደባን የተመለከቱ ታሪኮች። ቤተሰቦቻቸው ሊንከባከቧቸውና ሊመግቧቸው ስለማይችሉ ብቻ በግዳጅ የሚዳሩ የአዳጊ ልጆች ታሪክ። የመን በተዘነጋች ሀገር ውስጥ የሚካሄድ ጦርነት የየመን ህዝብ ዓለም እየተመለከተ ለረሃብ ለእጦትና ለሞት ተጋልጧል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ኃላፊ ስቴፋን ኦብሪያን ናቸው። የመን ላለፉት ሁለት አመታት በእርስ በርስ ጦርነት ታምሳለች። ሺዎች ሞተዋል። አስራ ሰባት ሚሊየን ህዝብ የአስቸኳይ ጊዜ እርዳታ ፈላጊ ነው። ስድስት ሚሊየን ህዝብ ለሞት ለሚያሰጋ ረሀብ ተጋልጧል። በዚህ ላይ ደግሞ ኮሌራ የሚያደርሰው ጉዳት ተጠናክሯል። የዓለም ሀገራት መሪዎች ደግሞ በጸጥታው ምክር ቤት ተሰብስበዋል በማለት የመን ተዘንግታለች የሚለውን የመብት ተቆርቋሪዋን ሀሳብ አጠናክረዋል። ቀውሱ አሁን የመጣ አይደለም፣ የተባባሰም አይደለም። እዚሁ እኛ እያየን ሰዎች እዚያ ዋጋ ሲከፍሉ ቆይተዋል። መረጃዎች እንደሚጠቁሙት በመጪዎቹ ስድስት ወራት አዳዲስ ታማሚዎቹ 150 ሺህ እንደሚደርሱ ይገመታል። በዚህ ላይ ካለፈው ሚያዝያ አንስቶ ካሉት 60 ሺህ ሰዎች ጋር በዚህ ጉዳይ የሞቱት ቁጥር 500 ደርሷል። እንደ መንግሥታቱ ድርጅት ባለስልጣን ኮሌራ ረሃብና ጦርነት መፍትሄ የሚሹ ሰው ሰራሽ አጣዳፊ ችግሮች ናቸው። እነዚህ ሶስቱም በአረብ ባህረ ሰላጤ የምትገኘዋን ደሃዋን የመንን ካለችበት ወደ ታች አውርደዋታል። የመንግስታቱ ድርጅት የሰብአዊ እርዳታ አስተባባሪ ተቋም ኃላፊው ንግግር በጸጥታው ምክር ቤት አዳራሽ የተገኙትን ተሰብሳቢዎች ስሜት ነግቷል ከዚህ የበለጠ ግን ያደረገው ነገር የለም። ሳውዲ አረቢያ መራሹ ጥምረት ከዩናይትድ ስቴትስ በተገዛ የጦር አውሮፕላንና መሳሪያ የመንን ወደ ድንጋይ ዘመንነት እስክትቀየር ድረስ መደብደቡን በኢራን የሚደገፉት የሁቲ አማጽያን እንቅስቃሴ ለአሸባሪ ቡድኖች በር መክፈቱን ግን እዚያ ከተገኙ ከአስራ አምስቱ የጸጥታው ምክር ቤት አባላት አንዳቸውም ትንፍሻ አላሉም። ስቴፋን ኦብሪያን ሁሉንም ተመለከቱ። ለዚህ ምክር ቤት ዛሬ ያቀረብኩትን መግለጫ በመፈጽምበት ጊዜ የመን ውስጥ መከላከል በሚቻል በሽታ ሌላ ልጅ ሊሞት ይችላል። ጊዜው አሁን ነው። የተዘነጋውን የየመንን ቀውስ አስመልክተው ለ14 ደቂቃ ንግግር ካደረጉ በኋላ ኦብሪያን ለዓለም ተማጽኗቸውን አቅርበዋል። እውነታው የመን በቅርቡ በዓለም ከፍተኛው የጤናና የረሃብ እልቂት ሊያጋጥማት ይችላል። ይህ እንዳይከሰት የማድረጉ ከፍተኛ ኃላፊነት በተባበሩ መንግስታት ድርጅት ላይ የወደቀ ነው።